ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ሰኔ 20 2010 ዓ ም ዝግጅታችን ጀመረ። የተጀመረው የሰላም ሂደት በየሀገሮቻቸው ከፍተኛ ደስታ መፍጠሩን የገለጹት የኢትዮጵያና ኤርትራ አሳዛኙ የታሪክ ምዕራፍ መዘጋቱን አስታውቀዋል። ከሁሉም ጎረቤቶች በተለይም ከኤርትራ ጋር ከፍተኛ የሰላም፣ የእርቅ፣ የይቅርታ ፍላጎት አለ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ናቸው። የኤርትራ የውጭ ጉዳይ ሚኒስትር ዑስማን ሳልህም ተናግረዋል። የኦሮሞ ነጻነት ግንባር በኢትዮጵያ መንግሥት ጦርነት ታውጆበት ወደ ትጥቅ ትግል የገባ ድርጅት ነው። እንደገና የአሸባሪ ድርጅት ተብሎ አዋጅ የታወጀበት ድርጅት ነው። ይሄ አዋጅ አልተነሳም። የኦሮሞ ነጻነት ግንባር ዝግጁ መሆኑን ደጋግመን ደጋግመን ገልጸናል። ይህንን እየጠበቅን ነው በበኩላችን። ይሄ ከኢትዮጵያ መንግስት ነው የሚጠበቀው አሁን ስልጣን ከያዙ። ክቡራትና ክቡራን አድማጮች እኛ አሁን የሰማኋቸኋቸው የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳን ነው አሁን በኢትዮጵያ ውስጥ እየተካሄደ ያለው ለውጥ አብዮቱን ለመቀልበስ እየተካሄደ ያለ ስለሆነ አንደግፈውም ሲሉ ለአሜሪካ ድምፅ ከሰጡት ማብራሪያ የተቀነጨበ ነው። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የኤርትራ የውጭ ጉዳይ ሚኒስትር ኡስማን ሳልህ በትናንትና ምሽቱ የቤተ መንግሥት የራት ግብዣ ላይ ያደረጓቸውን ንግግሮች የያዘ ዘገባ በአብይ ርዕስ ይዘናል። ክቡራትና ክቡራን አድማጮች እንደምናመሻችሁ የምናስተናግዳችሁ ሶሎሞን አባተና አዳነች ፍስሀየ ነን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በኤርትራና በኢትዮጵያ መካከል የነበረው ግንኙነት ከተቋረጠ ወዲህ የመጀመሪያ ለሆኑ ንግግሮች የኤርትራ ከፍተኛ ልኡካን ቡድን አዲስ አበባ መግባቱ እንዳስደሰታቸው የምስራቅ አፍሪካ ሀገሮች የጋራ ልማት ባለስልጣን ኢጋድ ዋና ጸሐፊ ማህቡብ ሙዓሊም አስታወቁ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የወሰዱት ደፋር ሲሉ የጠሩት ተነሳሽነት የጋራቸው የሆነ እጅግ የበዛ እሴት ያላቸው ሁለቱን አጎራባች ሀገሮች ወደ መጀመሪያ እርምጃቸው እንዳደረሳቸው የኢጋድ ዋና ጸሐፊ መጠቆማቸውን ተቋሙ ዛሬ ያወጣው የፕሬስ መግለጫ ይናገራል። የኢጋድ ዋና ጸሐፊ አምባሳደር ማህቡብ ሞዓሊም አክለው ለኢትዮጵያው ጠቅላይ ሚኒስትር አዎንታዊ ግብዣ መልስ ለሰጡት የኤርትራው ፕሬዝደንት ኢሳያስ አፈወርቂም አድናቆታቸውን ገልጸዋል። ንግግሮቹ በኢትዮጵያም በኤርትራም ህዝቦችና በአጠቃላይ በቀጠናው ዘንድ የሚደነቅ ፍሬ እንደሚያፈሩ የአምባሳደር ሞዓሊም እምነት ነው ያለው የኢጋድ የፕሬስ መግለጫ ውይይቶቹ በተሳካ ሁኔታ እንዲካሄዱ ኢጋድ ማድረግ የሚችለውን ሁሉ ለማድረግ ቁርጠኛ መሆኑን አስታውቋል። የእነዚህ አዳዲስ ለውጦች በከፍተኛ ደረጃ ተጠቃሚ ናቸው ያላቸውን የሁለቱን ሀገሮች ህዝቦችም ኢጋድ እንኳን ደስ ያላችሁ እንደሚል መግለጫው አክሎ ጠቁሟል። ወደ ክልላችን የሚፈልሱት ኢትዮጵያውያን ቁጥር በእጅጉ ጨምሯል ይላሉ ፖንትላንድ ያሉ የሶማሊያ ባለሥልጣናት። የቪኦኤ የሶማሊኛ አገልግሎት ዘጋቢ ፋዶማ ያሲን ጃማ ዛሬ ቦሳሳ ከተማ ኢትዮጵያውያኑ የሚኖርባቸውን መንደሮች ተዘዋውራ በማየት ያጠናቀረችውን ዘገባ ቆንጅታየ ታቀርበዋለች። ክቡራትና ክቡራን አድማጮች ይሄ ዜና የተጠናቀረ ነው እንደደረሰን እናቀርባለን። የደቡብ ሱዳን ፕሬዚደንት ሳልቫኪር እና ተቃዋሚው ወገን ዛሬ በሰባ ሁለት ሰዓታት ውስጥ ተግባራዊ የሚደረግ ተኩስ የማቆም ስምምነት ፈርመዋል። ሳልቫኪርና የተቃወሙ መሪ ሪያክ ማቻር በሱዳን ዋና ከተማ ካርቱም ፊት ለፊት ተገናኝተው ከተነጋገሩ በኋላ በ መፈራረማቸው በደቡብ ሱዳን መንግስት ተረጋግጧል። ስምምነቱ ለሰብአዊ ረድኤት መንገድ እንዲከፈት፣ እስረኞች እንዲፈቱ፣ ወታደራዊ ኃይሎች እንዲወጡ ጥሪ እንደሚያደርግ ሱና የሚባለው የሱዳን የዜና አገልግሎት ዘግቧል። የአፍሪካ ህብረትና የምስራቅ አፍሪካ ክልላዊ ወታደራዊ ኃይሎች ተኩስ የማቆሙ ስምምነት መተግበሩን እንደሚከታተሉ ሱና አስታውቋል። አድማጮች፣ ቀደም ሲል የተነበቡን መግቢያ ደግሜ ያነበዋለሁ። አሁን ደርሶልናል ዘገባው። ወደ ክልላችን የሚፈልሱት ኢትዮጵያውያን ቁጥር በእጅጉ ጨምሯል፣ ይላሉ ፑንትላንድ ያሉ የሶማሊያ ባለሥልጣናት። የቪኦኤ የሶማሊኛ አገልግሎት ዘጋቢ ፋዶማ ያሲን ጃማ ዛሬ በሶሳ ከተማ ኢትዮጵያውያኑ የሚኖርባቸውን መንደሮች ተዘዋውራ በመጎብኘት ያጠናቀርችውን ዘገባ ቆንጅታየ ታቀርበዋለች። የፑንትላንድ ባሬ ክልል አገረ ገዢ ዩሱፍ መሐመድ ጤቦ ባለፈው እንደ አውሮፓውያን አቆጣጠር ግንቦት ወር ብቻ ከ9700 በላይ ኢትዮጵያውያን ፍልሰተኞች እንደገቡ ይናገራሉ። በዚህ ወር ደግሞ ቁጥሩ ከዚያ እጥፍ ሊሆን እንደሚችል ገልጸዋል። በዚህ ሳምንት በአንድ ሌሊት ብቻ ፑንትላንድን ከሶማሊላንድ በሚያዋስነው ድንበር አቋርጠው የገቡ አራት መቶ ፍልሰተኞችን መዝግበናል ይላሉ ባለስልጣናቱ።

እዚህ ምንም የማደርገው ነገር የለም፣ መሄድ ብቻ ነው የምፈልገው። ውሃ በፌስታል የሚሸጥበት ሀገር ነው፣ ለዚያም ደግሞ ገንዘብ ያስፈልጋል ያለው ስደተኛው። የተባበሩት መንግሥታት ድርጅትም ቢሆን ምንም የሚያደርገው እርዳታ የለም ብሏል። የሶማሊያ ባለስልጣናት እንዳሉት ፍልሰተኞቹ የሚመጡበት ምክንያት እጅግ አብዛኞቹ ወደ የመንና ሳውዲ አረቢያ ለማቅናት ስለሚፈልጉ ነው። የስደተኞቹ ቁጥር በአሁኑ ወቅት የጨመረበት ምክንያት ባይታወቅም ማለች ዘጋቢዋ አፋዱሞ፣ በጉዳዩ ዙሪያ እንቅስቃሴ የሚያደርጉ ተሟጋቾች ግን ኢትዮጵያ ውስጥ በሶማሌዎችና ኦሮሞዎች መካከል ያለው ውጥረት አንዱ ምክንያት እንደሆነ ይናገራሉ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሀገሪቱ የሕግ መምሪያ ምክር ቤት አባላት የሆኑት ሪፑብሊካውያን የሀገሪቱን የኢሚግሬሽን ፖሊሲ ለመለወጥ ያቀረቡትን እቅደ ሀሳብ እንዲደግፉ ዛሬ ተማጽነዋል። በሕግ መወሰኛው ምክር ቤት ያሉት ዲሞክራቶች ላይቀበሉት እንደሚችሉ ግን መተንበያቸው አልቀረም። የሕግ መወሰኛው ምክር ቤት ድምፅ እንዲሰጥበት ይጠበቃል። መጻኢ ዕድሉ ግን አልታወቀም። የዩናይትድ ስቴትስ ከፍተኛ ፍርድ ቤት ትላንት የትራምፕ አስተዳደር በአምስት ሙስሊሞች የሚበዙባቸው ሀገሮች ላይ የደነገጉትን የጉዞ እገዳ እንዲጸና አድርጓል። ፕሬዚዳንት ትራምፕ አጨቃጫቂ ከሆኑት ፖሊሲዎቻቸው አንዱን ገቢራዊ ለማድረግ አስችሏል ተብለዋል። ፕሬዚዳንቱ በዩናይትድ ስቴትስ የኢሚግሬሽን ህግ መሰረት በሀገሪቱ ብሔራዊ ጸጥታ ላይ ስጋት ከሚያሳድሩ የውጭ ሀገራት ላይ የሚደነገገውን ጉዞ የመገደብ ህገ መንግስታዊ ስልጣን አላቸው በሚል ነው። ከፍተኛ ፍርድ ቤት አምስት በአራት ድምፅ የወሰነው። ዘጋቢያችን ፓትሲ ዊዳኩስ ዋራ ዘገባ የሄኖክ ሰማግዜር ያቀርበዋል። ክቡራትና ክቡራትና ክቡራን አድማጮች ከኢጋድ የደረሰን ሌላ ዜና አለ። የምስራቅ አፍሪካ ሀገሮች የጋራ ልማት ባለስልጣን ኢጋድ የተቋሙ ከፍተኛ አማካሪ የነበሩትን ኮሎኔል ገብረ እግዚአብሔር ዓለም ሰገድን አሰናበተ። በምስራቅ አፍሪካ አገሮች የጋራ ልማት ባለስልጣን ኢጋድ ዋና ጸሐፊ አምባሳደር ማህቡብ ሙዓሊም የተፈረመ ደብዳቤ ባለስልጣኑ የኮሎኔል ገብረ እግዚአብሔር ዓለም ሰገድን አገልግሎት ማቋረጡን ይናገራል። ይህ ከትናንት በስቲያ ሰኞ ሰኔ 18 2010 ዓ ም የተጻፈ ደብዳቤ ስለ ኮሎኔል ገብረ እግዚአብሔር ዓለም ሰገድ መሰናበት ዝርዝር አላሰፈረም። ይሁን እንጂ ስራቸውን ያስቆማቸው በዚያኑ ቀን መሆኑን አስታውቆ የኢጋድን ንብረት ሁሉ ከትናንት በስቲያ ከቀኑ ስምንት ሰዓት ተኩል በፊት እንዲያስረክቡ አዟል። ስለ ኮሎኔል ገብረ እግዚአብሔር ዓለም ሰገድ ድንገተኛና የተጣደፈ መሰናበት ተጨማሪ ማብራሪያ ለመጠየቅ የኢጋድን ባለስልጣናት ለማግኘት እየጣርን እንገኛለን። ቃል አቀባዩ አብዱላሂ ቡስሪን ለማግኘት ያደረኩት ተከታታይ ሙከራ አልተሳካም። ይሁን እንጂ ኮሎኔል ዓለም ሰገድን ማሰናበቱንና የኢጋድ ውክልና እንደሌላቸው በመግለጽ ኢጋድ በኬንያ ጋዜጦች ላይ ማስታወቂያ አውጥቷል። ኮሎኔል ገብረ እግዚአብሔርን ለማግኘት ሞክሬ ነበር። በተደጋጋሚ ስልካቸውን፣ አንድ ጊዜ አንስተው እኔ ደውላለሁ ብለው ዘግተዋል። ከዚያ በኋላም በተደጋጋሚ ሞክሬ ስልካቸው አልተነሳም። ስለ ኮሎኔል ገብረ እግዚአብሔር እና ስለ አሁኑ የኢጋድ ውሳኔ የሚያውቁት ነገር እንዳለ ከዚህ ቀደም በሶማሊያ የምርጫ ወቅት ተመልካች ወይም የታዛቢነት ኮሚቴ ሊቀመንበር የነበሩትን ለፓርላማው ተጠሪ የሆነውን ይመሩ የነበሩት ፕሮፌሰር አብዲ ኢስማኤል ሳማታርን ወደ ሚኒሶታ ደውዬ አነጋግሬያቸው ነበረ። ፕሮፌሰር ሳማታር በሚኒሶታ ዩኒቨርሲቲ መምህር ናቸው። ኮሎኔል ገብረ እግዚአብሔር አለም ሰገድ የኢጋድ ስልጣናቸው የይስሙላ ወይም የሽፋን ነው እንጂ የኢትዮጵያን ተልዕኮ ለማሳካት በጠቅላይ ሚኒስትር መለስ ዜናዊ የተቀመጡ ሰው ናቸው ብለውኛል። I saw quite a large number of Somali quote unquote politicians, MPs, and others hang around him as if. ኮሎኔል አለም ሰገድ በሶማሊያ ውስጥ የተለያዩ ተጽዕኖዎችን በማሳደር የሚታወቁ ሰው በመሆናቸው የሀገሪቱ ባለስልጣናት በዙሪያቸው እንደ ንብ ይከቧቸው እንደነበረ ገልጸውልኛል ፕሮፌሰር ሳማታር ከዚያ በተጨማሪም የአሁኑን የተጣደፈ የኮሎኔሉን መሰናበት ጠቅላይ ሚኒስትር አቢይ አህመድ መንግስት እያደረገ ያለው የጸጥታ ማስተካከያ እርምጃ አካል ነው ብሎ እንደሚያስቡም ነግረውኛል። የተከበራችሁ አድማጮች ዝርዝር መረጃዎችን ስለ ኮሎኔል ገብረ እግዚአብሔር ከሥራ መሰናበትና ስለ ኢጋድ እርምጃ፣ እንደዚሁም በኢትዮጵያ መንግስት ያለውን ሁኔታ አስመልክቶ ተጨማሪ መረጃዎችን ይዘን እንመለሳለን። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላልፍላችሁ የረቡዕ ሰኔ 22 2010 ዓ ም ምሽት ፕሮግራም ነው። በኢትዮጵያ አሁን እየተካሄደ ያለው ዘመቻ አብዮቱን ለማጨናገፍ የታለመ በመሆኑ እንቃወማለን፣ ይላል የኦሮሞ ነፃነት ግንባር። የኤርትራ የውጭ ጉዳይ ሚኒስትር በአሁኑ ጊዜ ጉብኝት እያደረጉ ያሉት ኦስማን ሳልህ ትናንት በቤተ መንግስት ከተናገሩት ቀንጨባ አድርገን እናሰማችሁ። እኛ ሁለት ህዝቦች ሁለት ሳንሆን አንድ ህዝብ ነን አብረን ለመኖርም እንፈልጋለን። ተከበራችሁ አድማጮች የጠቅላይ ሚኒስትር አብይ አህመድንና የውጭ ጉዳይ ሚኒስትር ኦስማን ሳልህን ንግግር የያዘው ዘገባ በዕለቱ አብይ ርዕሳችን ይቀርባል። የመጽሔቱ ክፍለ ጊዜ አሁን ይጀምራል። የተጀመረው የሰላም ሂደት በየሀገሮቻቸው ከፍተኛ ደስታ መፍጠሩን የገለጹት ኢትዮጵያና ኤርትራ አሳዛኙ የታሪክ ምዕራፍ መዘጋቱን አስታውቀዋል። ትናንት አዲስ አበባ የገባው የኤርትራ መንግሥት ከፍተኛ ልዑካን ቡድን በብሔራዊ ቤተ መንግሥት የእራት ግብዣ ተደርጎለታል። እስክንድር ፍሬው ተከታዩን ዘግቧል። የአዲስ አበባው ብሔራዊ ቤተ መንግስት ትናንት የሰላም አዳራሽ ሆኖ አምሽቷል። ጠቅላይ ሚኒስትር አብይ አህመድን ጨምሮ የኢትዮጵያና የኤርትራ ከፍተኛ ባለስልጣናት በአንጋፋው ድምፃዊ መሐሙድ አህመድ መሪነት ስለ ሰላም በጋራ ዘምረዋል። የሰው ልጆች ባለም ዙሪያ ሁሉ ሰላም ይሁን ትናንት ከሰዓት አዲስ አበባ የገባው የውጭ ጉዳይ ሚኒስትር ኦስማን ሳላህ እና የፕሬዝዳንት የፕሬዚዳንት ኢሳያስ አፈወርቂ ልዩ አማካሪ የማነ ገብረአብ የሚገኙበት የኤርትራ መንግስት የልኡካን ቡድን በዚሁ በብሔራዊ ቤተ መንግስት የራት ግብዣ ተደርጎለታል። ይህ የራት ግብዣ ስነ ስርዓት ግን ንግግሮች የተደረጉበት ሁለቱ ሀገራትም ከሰላም አንጻር ያላቸው አቋም በይፋ የተገለጸበት ጭምር ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ባደረጉት ንግግር ሀገራቸው ለሰላም ዝግጁ መሆኗን አብራርተዋል። ከሁሉም ጎረቤቶች በተለይም ከኤርትራ ጋር ከፍተኛ የሰላም የእርቅ፣ የይቅርታ ፍላጎት አለ። ምክንያቱም ጥላቻው፣ ስድድቡ፣ ብሽሽቁ አሁን ባለንበት እድሜ የሚያዋጣ ሆኖ አላገኘ ነው። በልጅነት እድሜ ብሽሽቅ ያምራል። ከፍ እያሉ ሲሄድ ደግሞ ልብ ያደክማል። እና አሁን ባለው እድሜ ከኤርትራ ጋር ብሽሽቅ አንፈልግም። ፍቅር ነው የምንፈልገው። የናፈቀን አስመራ መጥተን ወንድሞቻችንም ማቀፍ፣ መሳም ነው። ከዚያ በመለስ ያሉ ጥያቄዎች ለእኛ በጣም ትናንሽ ናቸው። ከፍቅር የሚተካከል ምንም መመዘኛ የለም። በፍቅር ከተግባባን ድንበር የምናሰምረው ሳይሆን የማያስፈልገን ሊሆንም ይችላል። በፍቅር ከተግባባን እዚያ ያለ የተረፈ ነገር ካለ እዚህ የምንካፈለው እዚህ ደግሞ ካለ እዚያ የምንካፈለው ይሆናል። ጠቅላይ ሚኒስትሩ በዚሁ ንግግራቸው ከኤርትራ ጋር የሚኖረው ግንኙነት መሻሻል ያለበት በፍጥነት መሆኑንና ለዚህም በር መከፈቱን ገልጸዋል። አሁን የዛሬው ቀን ጥቁር መጋረጃ መቀደዱን ያሳያል። ከዚህ በኋላ ባለው ንግግር ፍቅር እንዴት ይደረጃል፣ እንዴት ያብባል፣ እንዴት በጋራ እንሰራለን በሚለው ጉዳይ እየተመካከርን እንደየ አስፈላጊነቱ ለሁለቱም ሕዝቦች የምስራች የምናበስር ይሆናል። አርቲስቶች፣ መጪው መስከረም የምናከብረው አዲስ አበባ እና አስመራ ስለሆነ ከወዲሁ ዝግጅት እንድታደርጉ ምጽዋ ላይ ወክ ማድረግ የናፈቃችሁ ኢትዮጵያውያን የኢትዮጵያ አየር መንገድ ስራ ስለሚጀምር እንድትዘጋጁ። ከኤርትራ ወንድምና እህቶቻችን ሲመጡ እንኳን ደህና መጣችሁ ብላችሁ ልትቀበሉ። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ልዩ አማካሪ አቶ የማነ ገብረአብ በበኩላቸው ከሁለቱ ሀገራት ግንኙነት አንጻር አዲስ ምዕራፍ መጀመሩን የተናገሩት ዛሬ ስንገናኝ ከሀያ ዓመት በኋላ ነው የተገናኘ ነው። ግን ስንገናኝ ሀያ ዓመት ያህል እንዳልተገናኘን የሚመስል ነገር አልነበረም። ያለምንም ማቋረጥ አብረን እንደነበር ነው የተገናኘ ነው። ዛሬ በመካከላችን ምንም ያስተሳሰብ ልዩነት የለም። አንድ የሚያሳዝን የታሪክ ምዕራፍ ዘግተን ወደ አዲስ ምዕራፍ ገብተናል የሚል እምነት አለን። የኤርትራው የውጭ ጉዳይ ሚኒስትር አቶ ዑስማን ሳልህም በስነ ስርዓቱ ላይ ተናግረዋል። እኛ ሁለት ህዝቦች ሁለት ሳንሆን አንድ ህዝብ ነን። አብረን ለመኖርም እንፈልጋለን። ድንበር የጋረደን ዐይነት ሊሆን አይችልም። እዚህ አዲስ አበባ ያየነው የሕዝቡ የደስታ ስሜት አስመራም በተመሳሳዩ ነው። የአስመራ ሕዝብ የኤርትራ ሕዝብ እዚህ ሳምንቱን ሙሉ ሲደረግ የቆየውን የደስታ ዝግጅት ሲመለከት ሰንብቷል። ስለሆነም እኛም ደስ ብሎናል። የኤርትራ መንግስት የልዑካን ቡድን አዲስ አበባ የመጣው ኢትዮጵያ የአልጀርሱን ስምምነትና የድንበር ኮሚሽኑን ውሳኔ እንደምትቀበልና እንደምትተገብር መግለጿን ተከትሎ ነው። የኤርትራ መንግስት የልዑካን ቡድን በዛሬው ዕለት በሐዋሳ የሚገኙ የልማት ፕሮጀክቶችን መጎብኘቱን የውጭ ጉዳይ ሚኒስቴር አስታውቋል። እስካሁን ወደ ዋናው ውይይት ስለ መገባቱ ግን የተገለጸ ነገር የለም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁት ያላችሁት የሰማችሁት የዕለቱን አብይ ዘገባ ነበር የትንታኔው መጽሔት ይቀጥላል ሰሞኑን በአማራ ክልል በተለይም ከሚሴ ልዩ ዞን ውስጥ በሚገኙ የባቲ የከሚሴና ሮቢት ከተሞች ነዋሪ በሆኑ የንግድ ባለንብረቶች ላይ ጥቃት መካሄዱ ተሰምቷል ጥቃቱ የከፋ ነበር የተባለው ደግሞ ባቲ ውስጥ በወርቅና በሌሎችም የንግድ ዘርፍ ላይ በተሰማሩ የትግራይ ተወላጆች ላይ እንደሆነ አንዳንድ ያነጋገርናቸው ናቸው የጥቃቱ ተጋላጮች ገልጸውልናል። ይህንኑ በተመለከተ ከአማራ ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሡ ጥላሁን እንዲሁም የአረና ትግራይ ፓርቲ ያወጣውን መግለጫ አካቶ አዲሱ አበበ ተከታዩን አጠናቅሯል። የግጭቱ መነሻ ባለፈው ቅዳሜ እንደ አዲስ አበባው ለጠቅላይ ሚኒስትር አብይ አህመድ አመራር ድጋፍ ለመስጠት ባቲ ውስጥ የተጠራው ሰልፍ እንደነበር፣ ሆኖም በዚያ ሳቢያ ግጭት መከሰቱን ነው ያነጋገርናቸው ሰዎች የገለጡልን። የትግራይ ክልላዊ መንግስት ስለ ሁኔታው እንዲያብራራልን ወደ ቃል አቀባዩ አቶ ረዳይ አለፎም ዘንድ ያደረግነው የስልክ ጥሪ አልተሳካም። ወደ አማራ ክልል የኮሚኒኬሽንስ ቢሮ አቶ ንጉሱ ጥላሁን ዘንድም ያደረግነው የስልክ ጥሪ ስልኩ በተከታታይ በመያዙ አልቀናንም። ይሁንና በዚህ ጉዳይ ላይ ለትግርኛ ቋንቋ ክፍል የሰጡትን አግኝተናል። እነሆ አሁን የክልሉ የፀጥታ መዋቅርና አመራሮች ተመድበው እዛ ሄደዋል። ስለዚህ ዋናው ነገር ማረጋጋት ስለሆነ እዛ ሄደዋል። ከዛ የዘለለ በጉዳቱንም አይነቱንም ትረደላቸዋል። ወዴት ነው የተላኩት? አሁን እዛ ቦታው ባቲ አካባቢ ማለት፣ ባቲ ብቻ ነው እናንተ የደረሳችሁበት ወይም የደረሳችሁት ሪፖርት? አጠቃላይ ይሄንን በተመለከተ መረጃውን እንዳገኘ በዝርዝር እሰጣለሁ። የአረና ትግራይ ፓርቲ በበኩሉ ድርጊቱን አውግዞ መግለጫ እንዳወጣ ሊቀመንበሩ አቶ አብርሃ ደስታ ገልጸውልናል። የደረሰው ያው የትግራይ ተወላጆች አሉ እዛ አካባቢ ሰርተው የሚወሉ ሲቪል ሰለማዊያን ሰዎች ናቸው። የሆነ ችግር ተፈጠረ ተባለ። ችግሩ ግልጽ አይደለም፣ ግን የትግራይ ተወላጆች እየተጠቁ ነው። ችግር እየፈጠሩ ነው ተብለው ደግሞ በጸጥታ ኃይሎችም እየተያዙ እየተወሰዱ፣ ድብደባም ተፈጽሞባቸዋል። አንድ ሰው መሞቱ እየተነገረ ነው ያለውለን መረጃ እና ይህን አውግዘን ነው መግለጫ ያወጣነው። አንድ ሰው በብሔሩ ምክንያት በቋንቋው ምክንያት ጥቃት ደርስበት አይገባም ብለን ነው መግለጫ ያወጣነው። ከዛ የደረስን መረጃ እኛ ምንም ሳናደርግ ትግርኛ ተናጋሪ በመሆናችን የትግራይ ሰዎች በመሆናችን ምክንያት ነው የደረሰ እየደረሰብን ያለው ነው ያሉን። ይህን ያላችሁ ማን ነው? ደግሞ ከዛ የሚወጡ ሰዎች ናቸው ለቢሮ መጥተው መረጃ ያደረሱ። የአደጋውን መጠን በተመለከተ አንድ ሰው እንደሞተ ሰምተናል ብለውኛል። የቆሰሉ ምን ያህል ናቸው? የሟቾች ቁጥርም ደግሞ ያው አንድ ብቻ ነው እስካሁን፣ አሁን የናርሰው እስከምናወራበት ጊዜ ድረስ የሰማሁት እስከ አሁን ድረስ አንድ ሰው መሞት ነው። ሌሎቹ ደግሞ ጥቃት ደርሰባቸዋል። ታስረው የተያዙም አሉ። ለምን እንደተያዙ ግልጽ ባይሆንም ይሄ ነው ያለኝ መረጃ። ስማቸው እንዳይገለጥ የጠየቁና ጥቃቱ ደረሰብን ያሉ ሁለት የትግራይ ተወላጆችንም አነጋግረናል። ቀጣዩ እንግዳ ንብረታቸው ላይ ምን እንደደረሰ የሚያውቁት ነገር የለም። ግን ስለፈራሁ ብቻ እዚያው ባቴ ውስጥ ተደብቄ ነው ያለሁት ብለውኛል።

ሌሎቹን የሚያውቁት አለ። ቤታቸው የተዘረፈ ንብረታቸው በሌቦች የተሰረቀ ተፈባቸው የተወሰደባቸው አሉ። ግን አይተለማን ናቅ። እንግዲህ አየን፣ በጣም የሚያሳዝን ከየት ነው ግን ይሄ የሆነው? እነማን ናቸው? ይሄ እናረጉ የሚሏቸው ማን ያውቃቸዋል? እንደዚህ ማንም አያውቃቸውም። እኛም እኔ በበኩሌ ማውቀው ሰውም አላየሁም፣ እዛው ላይ ማለት እኒህኛው ደግሞ ባቲ ውስጥ በወርቅ ንግድ ላይ የተሰማሩ ባቲ ውስጥ ለረጅም ጊዜ የኖሩ የትግራይ ተወላጅ ናቸው። አሁን ግን ይላሉ ሸሽቼ ሌላ ቦታ ነኝ። ቅዳሜ ዕለት በተፈጠረው ግርግር ምክንያት ነው ወደ መቀሌ ሊሄድ የቻልኩት። ህብረተሰቡ ቅዳሜ በቀን አስራ ስድስት በተደረገው የዶክተር አብይ ድጋፍ ሰልፍ በኋላ ላይ ግን ከድጋፍ ወደ ተቃውሞና ወደ ግለሰቦች ቤት መስበር፣ ግለሰቦችን ማጥቃት ወደ አንደዛ አይነት ተቀየረ። በዋናነት በትግራይ ተወላጆች፣ ሆቴል ያላቸው የአማራ ተወላጆች እና አንዳንድ ግለሰቦች ነው። እርስዎ ላይ ምን ደረሰ? እኔ ላይ የደረሰ እንግዲህ ወርቅ ቤት ንግድ ስራ ነበረ ለማራሆስ ለስድስት ዓመት ያህል ሰራ ቆይቻለሁ። የእኔም ቤት በብዛቱ ነው ሰብረው በመግባት እዛ የነበረውን በሙሉ ለሀብት ብር ወርቅ የውጭ ብር፣ ጌጣጌጥ፣ እንዲሁም የውጭ ወርቅና የሀገር ውስጥ ወርቅ የነበረው ሙሉ በሙሉ ሙሉ በሙሉ መቶ ፐርሰንት በሚባል ደረጃ አንዳንድ የሚያስፈልጋቸውን እቃ ከወሰዱ በኋላ የቀረውን እቃ ጠረጴዛም ይሁን ምንም አንዳንድ የሚጠቀምባቸው ማቴሪያሎችን ሰባብረዋቸዋል። ዱቄት ሆኖን ያገኘሁት ቤቱም በአጠቃላይ እነ ማን ናቸው እንዲህ ያደረጉት? በጭራሽ የማላውቃቸው ሰዎች ናቸው። የባቲ ልጆችም አይመስሉኝም። እኔ ከማውቃቸው ግለሰቦች መካከል አይደሉም። ምንም እኔ የማውቀው ሰው አልነበረም። ከባቲ ውጭ የመጡ ናቸው ማለት ነው የሚሉት ነው ብዬ በእርግጠኝነት መናገር አልችልም። ምክንያቱም እኔ ሰዎቹን ፊታቸውን ከዚህ በፊት አይቻቸው ማለቀት ነው። በእርግጥ እዛ ከተማ ላይ ለሚኖር ሰው እንደኔ ይህን ያለ አመት ለኖረ የባችን ሰው ለማወቅ በጣም ቀላል ነው። ከተማዋ ጠበብ ያለች ናት። ሁሉም አንዱ ከአንዱ ይተዋወቃል። ነገር ግን እኔ በዛ ሰዓት ካፍ ያደርሱ የነበሩ ግለሰቦች በጣም ብዙ ናቸው። ፊታቸውም አዲስ ነው የሆነብን ከሌላ ቦታ የመጡ ናቸው ብዬ ነው እንደኔ ግምት። ለጠቅላይ ሚኒስትር አብይ አመራር ድጋፍ ለመስጠት ሰልፍ ተካሄደው። ሰልፉ በኋላ ነው ይሄ ጥቃት የተጀመረው ብለውኛል። ለድጋፍ ሰልፍ የወጡ ሰዎች ሰምቻለሁ፣ በሁለት አይነት ባንዴራ ነበረ ሲያደረገ ነበረ። በአንዱ በኦሮሞ ባንዴራ ነው ወይም ደግሞ ሁለተኛው የኦነግ ባንዴራ ነው የነበረው እና የኢትዮጵያ ባንዴራ እንኳን አይታይም ነበረ በሰልፉ ላይ የኢትዮጵያን ሰንደቅ ዓላማ እኔ በበኩሌ አላየሁም በጭራሽ ቀይ አረንጓዴ ቀይ አይነት ከለር ያለው በዛ አይነት ባንዴራ ነው አድርገው የነበሩት ያውቁታል የኦነግን ባንዴራ እንደ እርስዎ በእርግጠኝነት ባላቀውም በፌስቡክም በአንዳንድ ሚዲያ ስትተላለፍ የምናየው ባንዴራ ተመሳሳይ ባንዴራ ነው ኦነግ ተብሎ ከሚተላለፈው ባንዴራ ጥሩ ግን እርስዎ ይሄ ግጭት በእናንተ ላይ የደረሰው ግጭት ሆን ተብሎ ዘር ተኮር ነው ብለው አልቅድም እንዴት እንደዛ ፈረጁት በዋናነት ወርቅ ቤት ስራ ላይ የተሰማሩት ሙሉ በሙሉ ትግሬዎች ናቸው። የአማራ ቤቶችም በእርግጥ የተመጡ አሉ። ሁለት ቤቶች ሆቴል ንግድ ስራ ላይ የተሰማሩ ብዙ ንብረት ወድሞባቸዋል። ትግሬ ቤት ሆቴሎችም እንትን ወድሞባቸዋል። ግን ይሄን ለማለት የቻልኩት ለምን መሰለህ፣ ስብሰባው ላይ የነበሩ አንዳንድ ወጣቶች ጩቤ የሚሆን ግሌ የሚይዘው ሲፈክሩ የሰማ ናቸው። በራሳችን ይሄ ግሌ ግመል ለማረድ ብቻ ሳይሆን ትግሬ ለማረድ ወያኔ ለማረድ ነው። እኛ በእርግጥ ብሔራችን ትግሬ ብንሆንም ወያኔ እንወክላለን ማለት አይደለም። በስም ትግሬ ወያኔ ነው ተብሎ መፈረጅ የለበትም። ከመፈክሮችም ጋር የተያያዘ ስንሰማቸው ከነበሩ አባባሎችም ጋር ነው ምናልባት የብሔር ተኮር ጥቃት ነው ልል የቻልኩት። ዮሴፍ አያሌው ይባላሉ የአማራ ተወላጅ ናቸው። በሆቴል ንግድ ላይ የተሰማሩና ጥቃት የደረሰባቸው ናቸው ተብሎ የተነገሩኝን ሰው ስልካቸውን ሞክሬ አያነሱትም እና ምህም አልቀናኝም። ክቡራትና ክቡራን አድማጮች ቀደም ሲል በነበሩ የሰብአዊ መብት አያያዝ ችግሮችና በከሙስናም ጋርና በሌሎችም ሁኔታዎች ኢትዮጵያ ውስጥ ሲፈጠር ለቆየው ችግር የትግራይ ሕዝብ በምንም ሁኔታ ተጠያቂ አለመሆኑንና ተጠቃሚም እንዳልሆነ በመግለጽ የኢትዮጵያ ሕዝብ ጥንቃቄ እንዲያደርግ ጠቅላይ ሚኒስትር አብይ አህመድ ሰሞኑን ለ ህዝብ ተወካዮች ምክር ቤት ንግግር ባደረጉበት ጊዜ ተማጽነው እንደነበረ ይታወሳል። በአሶሳ ከተማ በዛሬው ዕለት በተከሰተው ከፍተኛ ግጭት የአራት ሰው ህይወት ማለፉን ነዋሪዎች ሲናገሩ ብሔራዊ ቴሌቪዥን ጣቢያ የአንድ ሰው ህይወት መጥፋቱን ዘግቧል። በተጨማሪም ቁጥራቸው ያልታወቁ ሰዎች መቁሰላቸውንም ነዋሪዎች ገልጸዋል። ዛሬ በንባር ብሔረሰብና በስብጥር በሚኖሩ ብሔረሰቦች መካከል በተፈጠረው ግጭት የክልሉ ፖሊስ በአንድ ወገን ሆኖ ጥይት ተኩሶብናል ብለዋል። የክልሉ መንግስት ከፌዴራል የመጡ የጸጥታ አካላትና ከሀገር ሽማግሌዎች ጋር እየተነጋገር ነው ብለዋል። ጽዮን ግርማ ዝርዝር አላት። በቤንሻንጉል ጉሙዝ ዋና ከተማ አሶሳ ውስጥ ነባር በመባል የሚታወቁት ብሔረሰብ አባላትን ጨምሮ የተለያዩ ኢትዮጵያውያን በስብጥር የሚኖሩባት ከተማ እንደሆነች ነዋሪዎቹ ይናገራሉ። ዛሬ በከተማው የተፈጠረውን ሁኔታ አስመልክቶ ያነጋገርናቸው ናቸው። ነዋሪዎች እንደሚሉት ቅዳሜ ዕለት በክልሉ ማኦ ኮሞ ወረዳ ቶንጎ ከተማ ጠቅላይ ሚኒስትር አብይ አህመድን ደግፈው ሰላማዊ ሰልፍ የወጡ ሰዎች ተደበደቡ በሚል መነሻ የተፈጠረው ግጭት በአምባሲ ወደ ተባለች ሌላ ከተማ ተዛምቷል። በእነዚህ ቀናት ውስጥ ነባር ብሔረሰብ ከተባሉት መካከል በቡድን ሆነው ከተማ ውስጥ ብጥብጥ ማስነሳታቸውንና በስብጥር የሚኖሩ የተለያዩ ብሔረሰብ አባላት ላይ ከከተማው ወጡልን በሚል ግድያ፣ ድብደባና ንብረት መውደም ተፈጽሟል ይላሉ የክልሉ መንግስት ኃላፊዎችና የጸጥታ አካላት። ነዋሪዎቹ ከቤት እንዳይወጡ ከማሳሰብ ውጪ ምንም አልተደረገልንም ያሉ ነዋሪዎች በዛሬው ዕለት በብዛት ሆነው ዱላ በመያዝ ወደ ከተማው አደባባይ ወጥተው እንደነበር ስማቸው እንዳይገለጽ የጠየቁ አንድ የከተማው ነዋሪ ለአሜሪካ ድምጽ ተናግረዋል። ዛሬ ደግሞ የከተማው ነዋሪ የሆኑ ሌላው ብሔረሰብ አንድነት ሆኖ ይህን ነገር የሚያስቆምልን ክልል ብሎ ሰልፍ ወጥቷል። ያላቸውን ነገር ይዘው ሴት ወንድ ሳይል ወጣት ሳይል ሽማግሌ ሳይል ነው የወጣው። አብዛኞቹ ወጣቶች ናቸው። ትንሽ ከተረጋጋ በኋላ ሙሉ በሙሉ ግማሽ ከተማዋን ወጣት ነው። ዱላ በጀራ የያዘውን መሳሪያ ይዞ ሲንቀሳቀስ የነበረው መከላከያ ሰራዊት ደግሞ ግማሽ ከተማውን ተቆጣጥሮ ያረጋጋ ነበር፣ ወደ እነሱ መንደር እንዳይገባ። በዚህ ምክንያት ከተማ ውስጥ ከፍተኛ ብጥብጥና ተኩስ ነበር። ተኩሱ በጣም ኃይለኛ ነው። ከጠዋት ጀምሮ እስከዚህ ሰዓት ድረስ ይተኮስ ነበር። አሁን ገና ከአንድ ሰላሳ ደቂቃ በፊት ነው የተረጋጋው። እንግዲህ ሁላችንም በስጋት ቤት ውስጥ ተደብቀን ያለ ነው። መከላከያም ኃይል አለ፣ የፌዴራል ፖሊስም አለ የልዩ ኃይል ፖሊስም አለ። የሞቱ ሰዎችም አሉ። በአካል ጉዳት የደረሰባቸውም አሉ። ማለየት አንችልም። እኚህ ነዋሪ ከሰላሳ ደቂቃ በፊት ነው የተረጋጋው ሲሉ እኔ ያነጋገርኳቸው ከምሽቱ አስራ ሁለት ሰዓት በኢትዮጵያ አቆጣጠር ሲሆን አሁን ከተማው በመከላከያ ሰራዊት ተረጋግቷል ይላሉ። ሌላ ስሙን መግለጽ ያልፈለገ ነዋሪ ጥቃቱ በከተማው ውስጥ ባለ ነው የተለያዩ የብሄረሰብ አካላት ላይ ነው ስላሉ ራሳችንን ለመከላከል ወጥተን ነበር ይላል ፖሊሶች ናቸው በጣም እያጠቁን ያሉት አሁን በጣም እነሱ አሁን ህብረተሰቡ አይደለም እዚህ ጋር ፖሊሶች ናቸው እኔ በአይኔ ሰው ሲገደል አይቻለሁ ያው ቁመን እዚ አካባቢ ላይ ብትር ብትር ይዘናል እኛ እኛ ደግሞ መሳሪያም ሲጀመር እኛ ምን የለንም ሰራዊት የሚጎዳው ብትር ብቻ ነው የያዝ ነው። እነሱ ደግሞ ፍላሽ ይዘዋል። ነዋሪዎቹ እስካሁን የአራት ሰው ህይወት አልፏል። ብዙ የቆሰሉ ሰዎች አሉ፣ በአምቡላንስም ሲወሰድ አይተናል ብለዋል። የብሔራዊ የቴሌቪዥን ጣቢያው የአንድ ሰው ህይወት ማለፉን ዘግቧል። መጀመሪያ ላይ እያነጋገርናቸው ነዋሪ እንዲህ ያለ ዘግናኝ ግጭት ከዚህ ቀደም በከተማው ተከስቶ አያውቅም ነበር ይላሉ። በጣም ስብጥር ያለ ከአሁን በፊት እንደዚህ አይነት ግጭት ተደርጎበት የማይታወቅ በጭራሽ እንዲያውም በኢትዮጵያ ሁሉ ቦታዎች ላይ እንደዚህ አይነት ግጭቶች በነበሩበት ጊዜ ይሄ ሰላማዊ በጣም ተስማምቶ ተግባብቶ አብሮ የሚኖር ህዝብ ነበር። አሁን ግን ከቅርቡ ጊዜ ወዲህ እንደተፈጠረባት በጣም ትግት በሆኑ ወጣቶች እንደዚህ አይነት እንቅስቃሴ ተጀመረ። ሰው ፈርቶ ወደ ቤቱ ገባ። ግጭቱ እንዳይባባስም ፖሊስ የከተማውን ነዋሪ ከቤት እንዳይወጣ ይከለክል ነበር። ያም ሆኖ ግን አንዳንድ ጉዳቶች ደርሷል። በዚህ የተነሳ ነው ዛሬ ሰው አምርሮ ይወጣሁ። በዚህ ጉዳይ ላይ ምላሽ ለማግኘት ወደ ቤንሻንጉል ክልል ፕሬዚዳንት አሻሌ ሀሰን የእጅ ስልክ ላይ ደውለን ነበር። ስልካቸው አይነሳም። የከተማው አስተዳደር ኃላፊም የእጅ ስልክ ላይ ደውለን ነበር። የሳቸውም አይነሳም። በቢሮ ስልክ ደውለን ነበር። አንድ ሰው አገኘን። እሳቸው ስሜን አትጥቀሱ፣ መልሱ ግን ይኸው ነው አሉ። አገር ሽማግሌዎች እየተጠቀም በማረጋጋት ስራ ላይ ነው እየተሰራ ያለው። አሁን መከላከያም የክልሉ ጸጥታ ኃይልም ተረጋግጦ ለማረጋጋት ስራ እየተሰራ ነው ያለው። አሁን ችግሩ ይቀረፋል የምንነት ነው ያለን። ያየሁትም ነገር ይሄ ነው። ያነጋገርኳቸው የከተማው ነዋሪ መፍትሄው ያለው የክልሉ ባለስልጣናት ጋራ ነው። የፌዴራል መንግስትም ጉዳዩን በሚገባ ሊያጤነው ይገባል ብለዋል። የከተማ ነዋሪ መፍትሄ አስተዳደር አለ የክልሉ ዋና ከተማ ነው ማለት የከተማ አስተዳደር አለ። ብዙ ሽማግሌዎች ያገራሉ። ከበርታም ወገን ከሌላውን ብሄር እነዚህ ሰዎች ተውጧቶው ማክረው እነዚህ ወጣቶች መምከር ማስመከርና ግጭቱን ማርገብ ሲገባ ምንም የሚደረግ እንቅስቃሴ የሚታይ የለም። እንግዲህ ውስጥ እሱን የሚሰሩትን ነገር አናውቅም። ህዝብ ግን ሰብስቦ ህዝብን ለማረጋጋት ህዝቡን ሽማግሌዎችን ሰብስቦ ይሄ ስራ መሰራት የነበረበት የመጀመሪያ ቀን ጀምሮ ነው። እስከዛሬ ድረስ ቆይቶ ይሄ ነገር እየተባባሰ እንዴት ማድረግ የአስተዳደር ድክመት ይመስለኛል። እንግዲህ ያው አንዳንድ ዛሬ ጠዋት ላይ በጥቂት ስርዓት አልበኛ ወጣቶች እንዲህ ግጭት ተምስቷል ና ተረጋጉ የሚል በማይክራፎን ያውጁ ነበር፣ ከተማ ጠዋት ላይ። ከዚያ በኋላ ደግሞ ቀጥለ ያለውን ነገር እስከ አሁን ሰዓት ድረስ ምንም ነገር ለህዝቡ የሚታወቅ ነገር የለም። ለህዝቡ የሚነገር ነገርም የለም። ተረጋጉ፣ ይሄ ሆኗል እንደዚህ ሆኗል ተብሎ ለህዝቡ የሚገለጽ ማንኛውም አይነት ነገር ስለሌለ እንግዲህ አሁን ለጊዜው ጸጥታው ከሰላሳ ደቂቃ በፊት ከነበረው የተሻለ። የፌዴራል መንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ሚኒስትር አቶ አህመድ ሸዴ በትላንትናው ዕለት በሰጡት መግለጫ የቅዳሜው የቦምብ ፍንዳታ ያልተሳካላቸው አካላት ያደርጉታል ብለው ከገለጿቸው ጉዳዮች አንዱ ግጭቶችን በተለያዩ አካባቢዎች የመቀስቀስ አዝማሚያ ሊኖር ይችላል ማለታቸው ነው። በቤንሻንጉል ጉምዝ ማኦ ኮሞ ወረዳ ቶንጎ ከተማ ቅዳሜ ዕለት ለጠቅላይ ሚኒስትር አብይ አህመድ የድጋፍ ሰልፍ የወጡ ነዋሪዎች በክልሉ ልዩ ፖሊስ ታጣቂዎች በተተኮሰ ጥይት የሁለት ሰው ሕይወት ማለፉን፣ አርባ ሰዎች መቁሰላቸውን በትላንትና እለት ነዋሪዎችና የአጎራባች ወረዳ ፖሊስ ኃላፊዎች መግለጻቸውን የክልሉ ፖሊስ ሁኔታውን ማስተባበሉን ይህንን ተከትሎም ሰኞ ዕለት ባምባሲና አሶሳ ከተማ ግጭቱ መዛመቱን መዘገባችን ይታወሳል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ አመሰግናለሁ። ሲሆን ወደ ተከታዩ የመጽሔት ዘገባ እናልፋለን። ወደ ዩናይትድ ስቴትስ ለመጓዝ አብዛኛው ህዝባቸው ሙስሊም ከሆነ አምስት ሀገሮች የሚነሱ መንገደኞች ወደ ዩናይትድ ስቴትስ እንዳይገቡ ፕሬዚደንት ዶናልድ ትራምፕ ቀደም ሲል አውጥተው የነበረውን ትእዛዝ የሀገሪቱ ጠቅላይ ፍርድ ቤት አጽንቷል። ፍርድ ቤቱ ውሳኔውን የሰጠው ትናንት ማክሰኞ ነበር። የዋይት ሀውስ ሪፖርተራችን ፓትሲ ዊዳኩስ ዋራ ያጠናቀረችውን ዘገባ ሄኖክ ሰማግዜር ያቀርበዋል። አምስቱ ሀገሮች ኢራን፣ ሊቢያ፣ ሶማሊያ፣ ሶሪያና የመን ሲሆኑ የእነዚህ ሀገር ዜጎች ወደ ዩናይትድ ስቴትስ እንዳይመጡ በፕሬዚዳንት ትራምፕ የተላለፈውን ትእዛዝ ህጋዊ ድጋፍ አለው ሲል የዩናይትድ ስቴትስ ጠቅላይ ፍርድ ቤት ያሳለፈውን ውሳኔ በዋሽንግተን ዲሲ የተሰባሰቡ ሰዎች ተቃውመው ድምፃቸውን ሲያሰሙ ነው የዋሉት። አምስት ለአራት በሆነ ጠባብ አብላጫ ድምፅ የተላለፈው ውሳኔ በአራት ወግ አጥባቂ ዳኞችና ዳኛ ጆን ሮበርትስ ድጋፍ ነው ሕጋዊነቱ የጸናው። ፕሬዚዳንት ትራምፕ የብሔራዊ ደህንነት ስጋት ካደረባቸው ከየትኛውም ሀገር ቢሆን የሚመጡ ሰዎችን የመከልከል ሰፊ ሕጋዊ መብቶች አላቸው ብለዋል። ዳኞቹ በውሳኔያቸው ያቸው ፕሬዚዳንት ዶናልድ ትራምፕ የአሜሪካ የህዝብ ተወካዮች ጋር በተነጋገሩበት ወቅት ውሳኔውን አወድሰዋል። ይሄ ታላቅ ህገ መንግሥታዊ ድል ነው። በአቋማችን መጽናት አለብን። ደህንነታችንን ማስጠበቅ አለብን። በትንሹ ወደ ሀገራችን የሚመጡ ሰዎች እነማን እንደሆኑ ማወቅና ጀርባቸውን ማጥናት ደህንነታችንን ለማረጋገጥ የምናደርገው ትንሹ ነገር ነው። የፌዴራል ፍርድ ቤቶች ከዚህ በፊት የፕሬዝዳንቱ ትእዛዝ ህጋዊ አይደለም ሲሉ ውድቅ ማድረጋቸው ይታወሳል። ትራምፕ ይህንን የጉዞ እገዳ የጣሉት ስልጣን በያዙበት የመጀመሪያው ሳምንት ሲሆን፣ ተግባራዊነቱ ግን ለበርካታ ወራት በፍርድ ቤት ክርክሮች ተስተጓግሎ ቆይቷል። ይህንን ዕቀባ የሚቃወሙ ሰዎች ውሳኔው የሙስሊሞችን መብት ይጻረራል ሲሉ ድምፃቸውን ሲያሰሙ ቆይተዋል። የአሜሪካ ሙስሊሞች ምክር ቤት ሥራ አስኪያጅ ኒሃድ አዋድ እንዲህ ይላሉ። እንደ ሀገር ያሉንን እሴቶች እያጠፏቸው ነው። እኛ ዜጎች በሀገራችን የሚወሰኑ የፖለቲካ መመሪያዎችን የመምራት ችሎታ አለን። ከተደራጀን ለውጥ ለማምጣት እንችላለን። በውሳኔው በእጅጉ ያዘንን ቢሆንም ተደራጅተን ለለውጥ በመታገል አሜሪካዊ እሴቶችን እንዳይጣሱ እንታገላለን። ሀገራችን የተመሠረተችበት አብይ መርሆም ይኸው ነው። የጠቅላይ ፍርድ ቤቱ ውሳኔ ሕገ መንግሥታዊ ማረጋገጫ ከመስጠት ውጪ በተግባር የሚለውጠው ነገር አይኖርም። ምክንያቱም ከፍተኛው ፍርድ ቤት በታሕሳስ ወር የጉዞ እገዳው ተግባራዊ እንዲሆን በመፍቀዱ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ይቀጥላል። አሁን ከምሽቱ ሦስት ሰዓት ከሰላሳ ሰባት ደቂቃ ነው አዲስ አበባ ላይ። የስርጭቱ ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሻኑ ቫስኮ ቮላሪች ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቋል። እያስተናግድናችሁ ያለ ነው ሰሎሞን አባትና አዳኔት ፍሳሐየንን። አሁን የስፖርት ዘገባ ይቀርባል። ክቡራትና ክቡራን አድማጮች አሁን ሰርቢያና ብራዚል እየተጫወቱ ናቸው። 37 ደቂቃ ነው አሁን ጨዋታው ከተጀመረ ሰላሳ አምስት ደቂቃ ከአስር ሲሆን ከጥቂት ደቂቃዎች ከአንድ ከሁለት ደቂቃ በፊት ማለት ነው። የብራዚሉ ፖሊኞ በሰርቢያ ቡድን ላይ ባስቆጠረው ግብ አንድ ለባዶ እየመራ ነው ብራዚል። ይህ የ2018 የዓለም እግር ኳስ ዋንጫ ምድብ ማጣሪያ ነገ ይጠናቀቃል። በ16ቱ ቡድኖች መካከል የሚካሄደው ወሳኙ የጥሎ ማለፍ ውድድር ቅዳሜ ይጀመራል። ከነገ በስቲያው ሰሎሞን ክፍሌ እንደምናመሻችሁልኝ የተከበራችሁ አድማጮቼ በምድሪቱ ያሉ የዓለም ምርጥ የእግር ኳስ ተጫዋቾች በሙሉ ዛሬ የሚገኙት ሩሲያ ውስጥ ነው። ውድድሮቹም ጀርመን የ2006ቱን የዓለም ዋንጫ ካስተናገደች ወዲህ ወደ አውሮፓ ሲመለስ ከ12 ዓመታት በኋላ ለመጀመሪያ ጊዜ መሆኑ ነው። የአርጀንቲናው ሊዮኔል ሜሲ ዘንድሮ የዓለም ዋንጫን በማከል እስከዛሬ ዛሬ በታሪኩ ያስመዘገበውን ድል ያሟላ ይሆን? አርጀንቲና የዓለም ዋንጫን ካገኘች ሰላሳ ሁለት ዓመታት ሆኗታል። በዋንጫ ድርቅ ተመታ ቆይታለች። ለ2006ቱ የአውሮፓ ሻምፒዮን ላበቃው ለፖርቱጋሉ ኮከብ አጥቂ ለክሪስቲያኖ ሮናልዶም መስኮቱ እየተዘጋ ይመስላል ጥረቱ ላይሳካ ይችላል ለማለት። የግር ስብራት ደርሶበት በከፍተኛ ጥንቃቄ የገባውስ የብራዚሉ ኔይማር ብሔራዊ ቲሙን ለስድስተኛ የዓለም ዋንጫ ያበቃ ይሆን? እነዚህ ጥያቄዎች ከብዙ የስፖርቱ ቤተሰቦች ሲሰነዘሩ የቆዩ ናቸው። ወደ ግጥሚያዎቹ ውጤቶችና ቀጣይ መርሃ ግብሮች አልፋለሁ። የ2018 የዓለም እግር ኳስ ዋንጫ የኢ እና ኤፍ ምድቦች ማጣሪያ ፍጻሜውን የሚያገኘው ዛሬ ነው። በእስካሁኑ ጥረቶቿ ብዙም ያልተሳካላት ብራዚልም ከሴርቢያ ጋር ስትፋለም በላብ እንደምትጠመቅ ከወዲሁ ተተንቢዋል ቢያንስ እኩል መውጣት ይጠበቅባታል የኔይማሯ ብራዚል አሁን ከሴርቢያ ጋር ስትጋጠም አለበለዚያ ለጥሎ ማለፉ ሳትደርስ ትቀርና ሻንጣ መቀርቀብ ውስጥ ትገባለች ሌላዋ ስዊዘርላንድም ኮስታሪካን ካላሸነፈች ወደ ቤቷ ለመመለስ ዝግጅት መጀመር ሊኖርባት ነው ሴርቢያ በብራዚል ከተሸነፈችላት ግን እኩል መውጣት ያድናታል ከኢምድብ ዛሬ ያሸንፋል ተብሎ ቅድሚያ ግምት የተሰጠው ሜክሲኮ ነበር። በስዊድን ሦስት ለዜሮ ተገርፏል። ዕዳው ለማን ተረፈ ታዲያ? በስዊድን በከፍተኛ ግብ ልዩነት ማሸነፍ ለጀርመን ለወቅቱ የዓለም ሻምፒዮኖች በቃ ተሰናበቱ። ከዓለም ዋንጫ ለጥሎ ማለፍ ሳይበቁ ከደቡብ ኮሪያ ጋር ነበር ዛሬ የተጫወቱት። ውጤት ደቡብ ኮሪያ 2 ጀርመን ዜሮ። የነገውን የጂ እና ኤች ምድብ ማጣሪያ ግጥሚያዎችን መርሃ ግብራይቼ ላብቃ ነገ ሐሙስ ይሆናል የምድብ ማጣሪያዎች ተጠናቀው 16ቱ ቲሞች ወደ ጥሎ ማለፍ ወሳኝ ውድድሮች የሚገቡት ከነገ በስቲያ ዓርብ እረፍት ይሆናል ቅዳሜ ነው የሚቀጥለው ነገር ግን ከጂ ምድብ እንግሊዝ ከቤልጅግ ፓናማ ከቱኒዚያ ከኤች ምድብ ጃፓን ከፖላንድ ሴኔጋል ከኮሎምቢያ ይጋጠማሉ ሁሉንም እየተከታተልን ለማቅረብ እንሞክራለን ቅዳሜ በፈረንሳይና አርጀንቲና በኡራጓይና ፖርቱጋል የሚካሄዱት ሁለት የጥሎ ማለፍ ግጥሚያዎች አንበሶቹ የሚለኩበት ነው ተብሏል። አምልጣችሁ። እኔ ሥራዬ ነው፣ ቲቪ ላይ ተሰክቼ እቆያለሁ። ነገ እመለሳለሁ። ደህና ቆዩኝ። ሰሎሞን አዳነች፣ ወደ እናንተ ገላገልከን። እኛ እንዳንሰካረከን ቲቪው ላይ እናመሰግናለን ሰሎሞን ክፍሌ፣ ነገ ደግሞ እንጠብቀሃለን። ወደ ተከታዩ ዝግጅት እንለፍ። ሴቶችና ቤተሰብ ነው። ባለፈው ሳምንት በሁለት ታዋቂ አሜሪካውያን ላይ የደረሰው ድንገተኛ ህልፈት እስካሁን እያነጋገረ ነው። በተለያዩ የዓለም አካባቢዎች እየተዘዋወረ የሕዝብን ምግቦችና ባህሎች በሚያስታውቅበት ፓርትስ አነውን በተባለው የሲኤንኤን ቴሌቪዥን ፕሮግራሙ ተወዳጅነት ያተረፈው አንቶኒ ቦርዲን የራሱን ህይወት አጥፍቷል። ከሱ ቀደም ብሎም ዝነኛዋ የፋሽን ዲዛይነር ኬት ስፔድ በተመሳሳይ መንገድ ህይወቷን አጥፍታለች። የሁለቱ ታዋቂ አሜሪካውያን ህልፈት ሰሞኑን የቤተሰብ ፕሮግራም አዘጋጅ ቆንጅት ታዬ ያነጋገረቻቸው ዋሽንግተን ዲሲ ውስጥ የሚሰሩ የስነ ልቦና ሐኪም ዶክተር ኢሌኒ ጌታቸው የህክምናው እርዳታ ምን እንደሚመስል ባለፈው በማብራራት ከጀመሩት ይቀጥላሉ። ልዩነት አለው። ጻፍ ላይ ያለ ሰው እና ራሴን ማጥፋት እፈልጋለሁ ወይንም እያሰብኩ ነው ሲባል ቶሎ ብሎ ኤመርጀንሲ ሩም ሲወሰድ ያለው ህክምናና እነዚህ ስነ ልቦና ፕሮፌሽናሎች ጋር ሲኬድ ያለው ህክምና አንድ አይነት አይደለም። ኤመርጀንሲ ሩም ሲኬድ ሊስት ከሰቨንቲ ቱ አወር ድረስ አስር ላይ ይደረጋል። ያ ሰው ሶስት ቀን ያህል ማለት ነው። ያ ለሶስት ቀን ያህል ት ያደርጋሉ። በተለይ ደግሞ ያ ሰው ማሰብ ብቻ ሳይሆን አስባለው ብቻ ሳይሆን እራሳቸውን ለመግደል ሙከራ ያደረጉ ስቴብላይዝ እስከሚሆኑ ድረስ እስከሚረጋጉ ያቆዩዋቸው እስከሚረጋጉ ድረስ ያንም እንግዲህ ወደ ሆስፒታሉ ነው፣ አንድ ለአንድ ሰው ያናግራቸዋል። ጉሩፕም አለ፣ እዛም ይሳተፋሉ። ከዛ በኋላ ደግሞ መድኃኒትም ሊሰጧቸው ይችላሉ። ግን ይሄ ኢንዲቪጁዋሊ የስነ ልቦና አዋቂ ጋራ ሄዶ እርዳታ የሚፈልግ ሰው እንግዲህ ያው የመጀመሪያው እሰት ይደረጋል። ምን ያህል ነው የሚቆየው ለማለት ትንሽ ያስቸግራል። እንደዛ ሰው ሁኔታ ነው የሰው ሁኔታ ነው በየሰው ሁኔታ ነው። ምንድነው ሪሰርች የሚያሳየው እንግዲህ ስነ ልቦና አዋቂ ጋር የመነጋገርና መድኃኒት ሲወሰድ ማች ሞር ኤፌክቲቭ ይሆናል ይባላል። ግን እንደሰው ሰው ነው። እንደገና የተዋጣ ይሆናል። ቶክ ቴራፒ የምንለው በማውራት ብቻ የሚንለው በሱ ካልሰራ ብዙ ጊዜ መድኃኒት ሬኮመንድ እናደርጋለን ከዛ ካሉበት ሁኔታ ትንሽ ጠባያቸው ሙዳቸው ኤሌቬትድ እንዲሆን የዚያን ጊዜ መነጋገሩም መውደቤት ያደርጋቸዋል፣ ያነሳሳቸዋል፣ መነጋገር እንዲጀምሩ ይረዳል። እንዲጀምሩ አዎ፣ መነጋገር እንዲ እና ደግሞ ቢሄቪየር ቼንጅም እንዲያመጡ ይረዳቸዋል፣ የባህሪ ለውጥ እንዲያመጡ። እንግዲህ ከሰው መነጋገር፣ ራስን የራስንም እንክብካቤ ማሻሻል የመሳሰሉ ይመስለኛል። በእርሶ ሙያ ገባሁ እንጂ ሰው እሱን ለሱ ይረዳቸዋል። የዚያን ጊዜ በደንብ መነጋገርም የተከሰተውን ነገር ግልጽ አድርጎ ማየትም ሁኔታ ሊኖራቸው ይችላል። አንድ ሰው የአእምሮ ጭንቀት ሲኖረው ምንም ነገር ማየት አይችልም። ምንም ነገር ሊከፈትለት አይችልም ግን ቅድም እንዳልኩት እንደው ያሉበት ደረጃ ይወስነዋል። በመነጋገር ብቻ የሚፈታ ካልሆነ ግን መድኃኒቱን ትንሽ መድኃኒቱን ከወሰዱ እዛ ደረጃ ላይ መድረስ ይችላሉ። በማህበረሰባችን ዘንድ ያለው ይሄ ችግር ምን ያህል ነው? መጀመሪያ እሱን ይግለጹልንና በህክምናና በእርዳታ ረገድ ያለውን ክፍተት ደግሞ ይሄዱበታል። ይሄን ያህል ነው ብዬ መናገር አልችልም። ምንም አይነት ሪሰርች የተሰራበት ነገር የለም። ግን እንደምሰማው እና እንደማየው ከሆነ ራሱን የሚያጠፋ ሰው ቁጥሩ እየበዛ መጥቷል። እዚህ አሜሪካ ነገሩ እንደዛ ምስል ደግሞ እኔ የምኖርበት አካባቢ ያው፣ ዲሲ ኤሪያ፣ ሜሪላንድ እና ቨርጂኒያ ኤሪያ ውስጥ ስንልኛ እኛ እዚህ አካባቢ ነው ብዙ ሀበሻ ያለው። ከሌላው አካባቢ ቁጥራችን ወደ ላይ እየወጣ ነው። ብዙ ጊዜ የኛ ህብረተሰብ፣ እኔ እንደማውቀው ከሆነ ልክ ችግሩ ሲፈጠር እርዳታ ከመጠየቅ ይልቅ ከቁጥጥር ውጭ ከሆነ በኋላ እርዳታ ሲመጣ አንዳንድ ጊዜ በጣም ያስቸግራል ለመርዳት። እሱ ብቻ ሳይሆን ያ እርዳታውም ደግሞ ጠቃሚም ላይሆን ይችላል፣ ወይንም መረዳትም ያለባቸውን ያህልም ላያገኙ ይችላሉ። ብዙ ጊዜ እኛ ሰው ችግሩን አምቆ ይቆያል። በዛ ላይ ደግሞ ስነ ልቦና አዋቂዎች ጋራም ለመሄድም ፍላጎቱ አይኖረውም። ማለት ትንሽ ያስቸግራል። ድግማ አለው ስነልቦና። ስለዚህ እንደ ነውር፣ እንደ ሀፍረት። አዎ ሀፍረት አለ፣ ነውራል እንደዛ ተብሎ ስለሚታይ ብዙ ጊዜ እርዳታ አይፈልጉም። ለዚህ ነው። ምን ይመስሎታል ምክንያቱ? ባህላችንም ነው። እኔ እንግዲህ እስከማውቀው ድረስ እዚህ ሀገር ስላደኩኝ ትንሽ ብዙም እንትን ማለት አልችልም፣ ግን እኔ እስከማውቀው ድረስ አንድ ሰው የአእምሮ ችግር ያለበት ሰው በቤት ውስጥ ታምቆ እንደሚቀመጥ ነው። ያው ቤተሰቡ ፕሮቴክት ያደርገዋል። በዛ ላይም ደግሞ የከሌ ልጅና፣ የከሌ እህቶ፣ የከሌ ዘመድ ጨርቋን ጣለች ወይ እንደዚህ እንደዚህ መባል ስለማይፈለግ ነው። ያን ችግር ደግሞ ቤት ውስጥ አድርገው የሚፈቱት ይመስላቸዋል። ነገር ቤት ውስጥ የሚፈታ ነገር አይደለም። በጊዜ እርዳታ ከተጠየቀ የትኛውም ችግር መፍትሔ አለው እና በጣም መጥፎ ደረጃ ላይ ሲደርስ እርዳታ መፈለጉ ትንሽ ያስቸግራል። ያ ሰውም ይጎዳል፣ የታመመው ሰውም ቤተሰቡም ራሱ ይጎዳል። የመረጃ እጥረት አንደኛው እንደሱ ነው። አሁን ጥሩ ነገሩ ምንድን ነው? አይ ቲንክ ዲሲ ብቻ ነው መሰለኝ ቁጥራችን ስለበዛ እዚህ አካባቢ የሚሰጠው ኢንፎርሜሽን በሞላ በአማርኛ አለ። እንደዛ ማለት ሰው ያገኘዋል ማለት አይደለም። ስቲል ግን ስነ ልቦና ላይ ያተኮረ ትምህርት ያስፈልጋል። ህብረተሰቡ አሁን እዚህ ቁጥራችን እየበዛ ነው። ልጆች ወልደናል። ቁጥራችን በበዛ ቁጥር ችግራችን እየበዛ ነው የሚመጣው። እና ደግሞ የኛ ህብረተሰብ ምንም ዓይነት ልዩ አይደለም ከሌላ ህብረተሰቡ ጋር ማንደዛ ስል ሌላ ህብረተሰብ ያለው በሽታና ችግር እኛ ጋም አለ። ስለዚህ ትምህርቱ ያስፈልጋል። የት ነው እሱ እርዳታ ማግኘት የምችለው ብሎ ጥያቄ መጠየቁ ጥሩ ነው። በየቦታው ማግኘት ይችላሉ። እንደዛ አይነት ኢንፎርሜሽን ትምህርት ቤት ውስጥ አለ። ቻንስለሮች አሉ። እነሱን ሄዶ ለምሳሌ ቢጠየቅ የአማርኛ ተናጋሪ ይፈልጋለሁ ወይም ደግሞ ይህን ይህን ቋንቋ ፈልጋለሁ ሲሉ ይረዷቸዋል። እርግጠኛ ነኝ ቤተሰቦችም፣ ራሳቸው ደግሞ ችግሩ ያለባቸው ሰዎችም እርግጠኛ ነኝ ይህንን ውይይት ሰምተው ጥያቄዎቻቸውን ይዘው ይደውሉልናል ብዬ አስባለሁኝ። እንዲያደረጉም እጋብዛለሁ። ማብራሪያ ለመስጠት ምክር ለመስጠት በዝግጅታችን፣ በዚህ በቤተሰብ ፕሮግራም ቀርበው እንደሚሰጡልን እተማመናለሁኝ። ዶክተር በጣም አመሰግናለሁ። በጣም ደስ ይለኛል። አመሰግናለሁ። ተከታዩ ዝግጅት ዲሞክራሲ በተግባር በኢትዮጵያ አሁን እየተካሄደ ያለው ዘመቻ አብዮቱን ለማጨናገፍ የታለመ በመሆኑ እንቃወማለን ይላል የኦሮሞ ነጻነት ግንባር። ሰሎሞን ክፍሌ ለግንባሩ ሊቀመንበር ለአቶ ዳውድ ኢብሳ ወደ አስመራ ደውሎ አነጋግሯቸዋል። መሰረታዊ ለውጥ ያረገዘውን ንቅናቄ ለማጨናገፍ የሚካሄደውን ዘመቻ በዝምታ አንመለከትም፣ ይላል የኦሮሞ ነጻነት ግንባር መግለጫ። በቅድሚያ አቶ ዳውድ ይብሳ የኦነግ ሊቀመንበር፣ ለትብብሩ አመሰግናለሁ። እግዚአብሔር ይስጥልኝ። እናንተም አብዛኛው የኢትዮጵያ ሕዝብ ያውም የሰሜኑም የደቡቡም የምስራቅና ምዕራቡ ሕዝብ የደገፈውን የለውጥ እንቅስቃሴ እንዴት ነው በዚህ መልክ ያያችሁ? ግንባሩስ በኦሮሞ ህዝብ ስም ይህን መግለጫ ለማውጣት ምን ውክልና አለው? እኛ በኦሮሞ ህዝብ ስም መግለጫ የማውጣት መብት አለን። እኛ እንደምንረዳው ይህንን ትግል የተሰዋበት ትግሉንም እና ድርጅቱን ደግፎ እስካሁን ድረስ ያደረሰው የኦሮሞ ህዝብ ነው። በዚህ እንተማመናለን። አገር ቤት የሚደረገውን እንቅስቃሴ የኦሮሞን ነጻነት ግንባርን ድጋፍና እንደዚሁም ዋናው ፕሮግራሙን ይዘው የሚንቀሳቀሱትን ማየት ይቻላል፣ ማዳመጥ ይቻላል፣ መከታተል ይቻላል። ከዚህ አልፎ ተርፎ እንግዲህ እኛ ፖል አንወስድም፣ ግን በራሳችን ላይ እንተማመናለን። የኦሮሞ ነጻነት ግንባር ከተቋቋመ ከሺ ዘጠኝ መቶ ሰባ አራት እንደ አውሮፓውያን ዘመን አቆጣጠር ጀምሮ መሆኑ ይነገራል። ታዲያ እንዴት ነው ጠንካራ የህዝብ ድጋፍ እንዳለው የሚገልጽ አንድ ግንባር እስካሁን ይህ ነው የሚባል ስኬት ያላስመዘገበው ሲሉ የሚጠይቋሉ። የእርስዎ መልስ? የኦሮሞ ነጻነት ግንባር በጣም የተሳካለት ድርጅት ነው። በዚህ አካባቢያችንና በተለይም በኢትዮጵያ ውስጥ የኦሮሞ ነጻነት ግንባር ራሱና በህዝቡ ላይ ብቻ ተደግፎ ከስንት በጣም አስቸጋሪ የሆኑ ኦፌንሲቭ ወይም ደግሞ በድርጅቱ ላይ እና በድርጅቱ ይዞ በሚንቀሳቀሰው ፕሮግራም ላይ ጥቃት ተደጋግሞ በኢትዮጵያን መንግስት ስልጣን በያዙት ላይ ተደርጎበታል። ከዚህ ሁሉ አልፎ እዚህ ደርሶ በዚህ አሁን ባለንበት ደረጃ ራሱን እንደ ከፍተኛ ኃይል የተከለ ድርጅት መሆኑ የኦሮሞ ህዝብ ያውቃል አካባቢው ፖለቲካና ወታደራዊ እንቅስቃሴዎች የሚከታተሉ በሙሉ ይህንን የሚክዱት አይመስለንም። ዛሬ አዲሱ ጠቅላይ ሚኒስትር አብይ አህመድ ባቀረቡት የሰላም ጥሪና አብሮ መስራት ጥያቄ አዎንታዊ ምላሽ በመስጠት የተለያዩ የትጥቅ ትግል የሚያካሂዱትን ጨምሮ ሰላማዊ ትግል እናካሄዳለን የሚሉ ድርጅቶችም ወደ ኢትዮጵያ እየገቡ ነው። ሰላም ከተፈጠረና ዋስትና ከተሰጠ ኦነግስ ምን ምክንያት ሊኖረው ይችላል ይላሉ። ጦርነት ጊዜው ያለፈበትና የፋራ አስተሳሰብ ነው እየተባለ ነው። የኦሮሞ ነጻነት ግንባር በኢትዮጵያ መንግስት፣ ጦርነት ታውጆበት ወደ ትጥቅ ትግል የገባ ድርጅት ነው። የአሸባሪ ድርጅት ተብሎ አዋጅ የታወጀበት ድርጅት ነው። ይሄ አዋጅ አልተነሳም። ይሄ ጦርነት የታወጀበትም ይሄንን ጦርነት የሚያካሂድ በእኛም በኩል ሀይል አለ የተደራጀ እና መሬት ላይ አለ። በኢትዮጵያ መንግስት ደግሞ ያው ተደጋጋሚ ስልጣን ላይ የወጡ የያዙት ሀይል አለ። ይሄ እንዴት ይሆናል? ይሄ ጦርነት የተከፈተው እንዴት ያልቃል? ይሄ ስነ ስርአት አለው፣ አለም አቀፋዊ ስነ ስርአት አለ። ይሄንን እንዲፈጽሙ እና ለዚህ መፍትሄ ለማድረግ በበኩላችን ዝግጁ መሆናችንና ሶስተኛ አካል ባለበት መደምደሚያውን ለማድረግ የኦሮሞ ነጻነት ግንባር ዝግጁ መሆኑ ደጋግመን ደጋግመን ገልጸናል። ይህንን እየጠበቅን ነው በበኩላችን። ይሄ ከኢትዮጵያ መንግስት ነው የሚጠበቀው፣ አሁን ስልጣን ከያዙት እና እየተካሄደ ያለውን የኤርትራና ኢትዮጵያ የሰላም ንግግርስ እንዴት አገኙት? ከእናንተ በኤርትራ ወደፊት የመቆየት አላማስ ጋር እንዴት ያዩታል? የኤርትራና የኢትዮጵያ ጦርነት ከኦሮሞ ነጻነት ግንባር እዚህ መኖር ጋር የተያዘ አይደለም። የኤርትራና የኢትዮጵያ ጦርነት ራሱን የቻለ ብዙ ደም የፈሰሰበትና መነሻውና ሰበቡም የታወቀ ነው። በኢትዮጵያና በኤርትራ መካከል በሰላም እንዲያልቅ የሚደረገውን እንቅስቃሴ የኦሮሞ ነጻነት ግንባር በምንም አይነት በስጋት አያየውም። ለአካባቢውና ለወደፊትም ለሚደረገው መፍትሄ መሰረት ነው ብለን ነው የምናየ ነው። ይሄ መፍትሄ ማግኘቱ እዚህ መኖራችንና አለመኖራችን ጋር የተያያዘ ነው ብለን አናምንም። ግን በሁለቱ ሀገሮች መካከል የሚደረስ የሰላም ስምምነት አንዱ የሌላውን ተቃዋሚ እንዳይደግፍ ስምምነት ሊደረስ ይችላል የሚል ግምት ስላለኝ ነው። እኛ በበኩላችን በሁለቱ አገር መሃል ስምምነት መድረስ የግድ በኦሮሞ ነጻነት ግንባር ላይ ጉዳት ያደርሳል የሚለውን አንጋራም። ጥቅምም ሊኖረው ይችላል የሚለው ከሱ ጋር ተያይዞ ሊመጣ ይችላል። ሆኖም የኦሮሞ ነጻነት ግንባር ትግልና ዋነኛው ኃይል ኢትዮጵያ ውስጥ ነው ያለው። ከመቶ ፐርሰንት ዘጠና ስምንት ፐርሰንቱ ኢትዮጵያ ውስጥ ነው ያለው። የኦሮሞ ነጻነት ትግል ኃይል የኦሮሞ ነጻነት ግንባር እዚህ ያለ ነው። በጣም ትንሽ ነን። ከዚህ መውጣትም ቢመጣ ይሄን ያህል የሚያመጣው ጉዳት በጣም በጣም በጣም ሚኒመም። ይሄ ደግሞ ይመጣል ብለን ደግሞ የምንሰጋው ነገር እስካሁን ድረስ አላየንም፣ ይመጣልም ብለን አናስብም። በመጨረሻ አቶ ዳውድ፣ አሁንም ኦነግ ኦሮሚያን የመገንጠልና ነጻነት የማወጅ ዓላማው እንዳለ ነው ማለት ነው? የኦሮሞ ነጻነት ግንባር እንደሚያምነው የኦሮሞ ህዝብ በ ኃይል ነው የተያዘው። ነጻነት ይገባዋል። የተፈጥሮ መብቱ ነው። የዓለም አቀፍ ህግ ይፈቅድለታል። የመገንጠልና የራሱን መንግስት የማቆምና ከሌሎች የኢትዮጵያ ህዝቦች ጋር እንደገና ሌላ አይነት ኮንትራት ገብቶ በአንድ ጥላ ስር የመኖር ውሳኔ የኦሮሞ ህዝብ ነው። ይሄ የምናምንበት ነው። ግን ነጻነቱን ማግኘት አለበት። ነጻ ሆኖ ይሄንን ለመወሰን ሁኔታ መኖር አለበት። ለዚህ ነው የሚታገለው የኦሮሞ ነጻነት ግንባር። አቶ ዳውድ ኢብሳ የኦነግ ሊቀመንበር ለሰጡኝ አስተያየት በጣም አመሰግናለሁ። እኔም አመሰግናለሁ ሰለሞን። አድማጮች አሁን ደግሞ አንዳንድ ዜናዎች እናነባለን። የሩሲያ ፕሬዝደንት ቭላዲሚር ፑቲንና የዩናይትድ ስቴትስ አቻቸው ዶናልድ ትራምፕ በአንድ ሶስተኛ ሀገር ተገናኝተው የመነጋገር ስምምነት እንዳለ የሩሲያ ባለስልጣኖች ጠቁመዋል። ስለ ጉብኝቱ ዛሬ ይፋ የተደረገው የዩናይትድ ስቴትስ ብሔራዊ የጸጥታ አማካሪ ጆን ቦልተን ከፑቲንና ከሌሎች ከፍተኛ የሀገሪቱ ባለስልጣኖች ጋር ለመነጋገር ሞስኮ በሚገኙበት ወቅት ነው። የክሬምሊን የውጭ ጉዳይ ፖሊሲ ረዳት ዩሪ ኡሻኮቭ ስለ ትራምፕና ፑቲን ተገናኝቶ መነጋገር ጉዳይ ነገ ሐሙስ በዝርዝር ይገለጻል ብለዋል። ትራምፕ እንደ አውሮፓ አቆጣጠር በመጪው ሐምሌ 11ና 12 ቀናት በኔቶ ማለት በሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ጉባኤ ከተሳተፉና ብሪታንያን ከጎኙ በኋላ ቪየና ወይም ሄልሲንኪ ከሩሲያው መሪ ጋር ሊገናኙ እንደሚችሉ ተገልጸዋል። ክቡራትና ክቡራን አድማጮች የማጠቃለያ ዜናው ይኸው ነበር። የምሽቱ ዝግጅቶች በዚሁ ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሶሎሞን አባተና አዳነች ፍስሐየነን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። እስከ ዝግጅታችን ፍጻሜ ባሉን ጥቂት ደቂቃዎች መሐሙድን ይዘንላችሁ መጥተናል። ሰላም በዓለም ዙሪያ ሁሉ፣ በእኛ በኩል ሰላም በደናደ የሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ

Okay. Yeah.